በአሜሪካ የጥገኝነት ጥያቄ አቅርበው ማመልከቻዎቻቸው በኢሚግሬሽን ባለስልጣናት ውድቅ የተደረጉባቸው ስደተኞች ይግባኝ ማለት ህገ መንግስታዊ መብት የላቸውም ሲል የዩናይትድ ስቴትስ ጠቅላይ ፍርድ ቤት ወስኗል። ባለፈው ሰኔ 18 የተላለፈው ይህ የጠቅላይ ፍርድ ቤቱ ውሳኔ በርካታዎቹን ጥገኝነት ጠያቂ ስደተኞችን ከሀገር ማባረር ለሚፈልገው የአሁኑ አስተዳደር በድርጊቱ እንዲገፋበት የሚያበረታታው እንደሆነ ተዘግቧል። አኑሻ ቤቲሲያን ከዋሽንግተን የሚከተለውን ዘግቧል። ደረጀ ደስታ ያቀርበዋል። ውሳኔው የተላለፈው ከስሪላንካ በመጣው ቪጃያ ኩማር ቱራስጊምን የክስ ጉዳይ ነው። ለኢሚግሬሽን ባለስልጣናት መታገቱን በግዴታ ምርመራ መዳረጉን፣ መደብደቡንና በዚህም ሳቢያ ሆስፒታል ለመግባቱን ገልጿል። ከስሪላንካ አምልጦ ጥገኝነት በጠየቀበት ሜክሲኮ አድርጎ ድንበር ጥሶ ነው አሜሪካ የገባው። የኢሚግሬሽን ባለስልጣናት አቤቱታን ውድቅ ሲያደርጉበት ለከፍተኛው ፍርድ ቤት አመለከተ። ስደተኛውን በወከለው ጠበቃ ይግባኝ የጠየቀው የስደተኛው አቤቱታ እስከ ጠቅላይ ፍርድ ቤት ድረስ ተሰምቷል። የአሜሪካ የኢሚግሬሽን ምክር ቤት ጠበቃ ኤማ ወንገር እንዲህ ብለዋል። ምንም እንኳን የህግ አውጪዎቹ ደንብ በዚህ ጉዳይ የመንግስት አካልን መክሰስ እንደማልችል ቢገልጽም ህገ መንግስቱ ግን አቤቱታዬን ወደ ፌዴራል ፍርድ ቤቶች ማቅረብ እንደምችል በትክክል ያስቀምጣል። አቤቱታ ሰሚው ዘጠነኛው ፍርድ ቤት አዎ ይቻላል ሲል፣ ጠቅላይ ፍርድ ቤቱ ግን አይሆንም ብሏል። ዳኞቹ ክሱን ውድቅ ለማድረግ የጠቀሱት ህግ ጥገኝነት የሚጠይቅ ሰው እሱ ወይም እሷ ትሁን በጉዳያቸው ላይ የመጨረሻ ውሳኔ በፍጥነት ማሳወቅ በሚችል የኢሚግሬሽን ኦፊሰር ወይም ዳኛ ፊት ማቅረብ ይችላሉ የሚለውን ነው። የስደተኛው ቱራስ ጊሚን ጥያቄ የተስተናገደው ለ13 ደቂቃ ብቻ ነው። ከዚያ በኋላ የኢሚግሬሽኑ ዳኛ የጥገኝነት ጥያቄውን ውድቅ አድርጎ ከሀገር እንዲባረር መወሰኑም ተነግሯል። የአሜሪካ የሲቪል ነጻነት ህብረት ጥገኝነት የሚጠይቁ ሰዎችን በጥድፊያ ከሀገር ለማባረር ለሚደረገው ጥረት ጥገኝነት ጥያቄዎች በህገ መንግስቱ የተረጋገጠውን ፍትህ እንዳያገኙ፣ በፍርድ ቤቶች እንዳይዳኙ ያደርጋል በሚል ተቃውሞውን አሰምቷል። ሊጊልነር በአሜሪካ የሲቪል ነጻነት ህብረት የህግ ባለሙያ ናቸው። እንዲህ ብለዋል። በፍርድ ቤቱ የነበራቸው ቆይታ በጣም አጭር ነው። አንዳንዴ ከአስር ደቂቃ ያነሰ ነው። ያ እንዲሁም የፍርድ ቤቱን የሥራ ሂደት ሳይመለከት ነው። እንደምናየው ከሆነ ጥገኝነት ፈላጊዎችን በስተት ወደሚቀመጡበት፣ ምናልባትም ወደ ሞት መልሰን እየላክናቸው ይመስለኛል። የጠቅላይ ፍርድ ቤቱ ዳኛ ሳሙኤል አሊቶ በድንበር ጠረፍ ላይ የተያዙ ስደተኞች በፍርድ ቤት የመዳኘት መብት የላቸውም ካሉ በኋላ ጉዳያቸው ለመጀመሪያ ጊዜ እንዲታይላቸው ኮንግረስ ወስኗል፣ ያ በራሱ በቂ ነበር ብለዋል። በዳኛው ንግግር ስለ ጥገኝነት ጠያቂ ስደተኞች የተንጸባረቀውን አመለካከት ከአሜሪካ የኢሚግሬሽን ምክር ቤት ጠበቃ አይቱ ኤማ ወንገር የሚከተለውን ብለዋል። ዳኛው ጥገኝነት የሚፈልጉ ሰዎች በቅን ልቦና የወጣውን የኢሚግሬሽን ህግ መጠቀሚያ ሊያደርጉ የሚፈልጉ ናቸው የሚል አይነት ስሜት አላቸው ለምሳሌ በ2019 ጥገኝነት ከተፈቀደላቸው ስደተኞች ውስጥ ከሀገራቸው ስለተሰደዱበት ስጋት ትክክለኛ ምክንያት የነበራቸው እጅግ ጥቂት መሆናቸውን በመጥቀስ “ያ ደግሞ በርካታ ማጭበርበሮችና ሐሰተኛ ጥያቄዎች ለመኖራቸው ማስረጃ ነው” በማለት ተናግረዋል። በጉዳዩ ሁለት የጠቅላይ ፍርድ ቤት ዳኞች ልዩነታቸውን አሰምተዋል። እነሱ እንደሚሉት ሕገ መንግስታዊ መብት በአሜሪካ ባለው ተለዋዋጭ ፖለቲካ ጥገኛ መሆን የለበትም። ይህን ውሳኔ ከአሁን በኋላ ወደ ዩናይትድ ስቴትስ ጥገኝነት ፍለጋ የሚመጡ በሺዎች የሚቆጠሩ ስደተኞች ላይ ተፈጻሚነት እንዲኖረው ያደርጋል። አሁንም ከአሜሪካ ኢሚግሬሽን ምክር ቤት ጠበቃ ኤማ ወንገር የሚከተለውን ስጋታቸውን ገልጠዋል። ይህ ውሳኔ በፍጥነት እየታየ የሚሄደው የስደተኞች ጉዳይ ከዳኝነት እይታና ቁጥጥር ውጪ እንዲሆን በማድረግ በኢሚግሬሽን ኦፊሰሮች ብቻ እየተወሰነ እንዲሄድ ያደርጋል። በፍጥነት የሚከናወን ነገር በመሆኑም በፍጥነት ለሚፈጸሙ የአሰራር ስህተቶችና ጥፋቶች ያጋልጣል። በፍርድ ቤቱ የትራምፕን አስተዳደር የወከሉት የህግ አማካሪው ባለስልጣን ኤድዊን ኒድለር ጠቅላይ ፍርድ ቤቱ ከዚህ የተለየ ውሳኔ አሳልፈው ቢሆን ኖሮ ፍርድ ቤቶች ለረዥም ጊዜ የተከማቹና በሺዎች ደግሞ የሚቆጠሩ አዳዲስ ፋይሎች ይኖሯቸው ነበር፣ ህገወጥ ስደተኞችም የኢሚግሬሽን ውሳኔዎቻቸውን እየያዙ በፌዴራል ፍርድ ቤቶች ይግባኞቻቸውን ያቀርቡ ነበር ማለታቸው ተዘግቧል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።